ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ። የእሁድ ጥቅምት 21 2008 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። አዘጋጅና አቅራቢዎቹ ሄኖክ ሰማ ግዜርና ቆንጂ ታየነን ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችን ይከፈታል። ዛሬ በመስታወት ወጣት ሙዚቀኛና የዩኒሴፍ በጎ ፈቃደኛ አምባሳደር የሆነች እናስተዋውቃችኋለን። ያለ እልቃ ብቻ ፕሮጀክቱን ከልጆች ጋር ተገናኝቻለው፣ ታሪካቸውን ሰምቻለው አስራ አራት ዓመት እድሜ ላይ የተጋቡት ታሪካቸው በጣም ያሳዝናል። ና ሞር እንድሰራ ያደገኛል። የኖርዌይ ኗሪዋ የ19 ዓመት ወጣት አቤሰሎም መለሰ ናት። በዋሽንግተን ዲሲ ደግሞ የተሰናዳ ዓለም አቀፍ ሽልማት አንድ ኢትዮጵያዊ የአካል ጉዳተኞች አገልጋይ እውቅና ሰጥቷል። ስራዬ ወገኖቼ የአካል ጉዳተኞች እንዲበረቱና ራሳቸውን እንዲችሉ ማገዝ ነው። የመቶ አለቃ በቀለ ጎንፋ ዛሬ ከወጣት እስከ አንጋፋ ጉዳተኞችን ያግዛል። ሌላም እንግዳለችን ትንሽ የጥራትን በሚመለከት እንደተፈለገው መስራት አይቻልም። ወደ ዓለም አቀፋዊ ገበያ ስንገባ ጥራት ከሌሎቹ ሀገር ጋር እኩል መሆን አለበት። ጊዜን በሚመለከት በተቻለ አቅም በጊዜ ለማድረስ የምንጥርበትን ሲስተም እየፈለግን ነው። ዮዲት ለገሰ በቅርቡ በአዲስ አበባ በተካሄደው የአፍሪካ የጨርቃጨርቅና የፋሽን ዓለም አቀፍ ኤግዚቢሽን ላይ የተካፈለች የሀገር ባህል ጥበብ ድርጅት መሪ ነች። እነዚህን ይዘን ይሆናል አብረናችሁ የምናመሻው ሙዚቃም ይኖረናል። ዳን ብራውን ፕሮግራማችንን እየመራ አብሮን ያመሻል። ወደ ዜና እንለፍ። ዜናውንማ ነብላችሁ፣ አዳነች ፍስሀዬ ነኝ። አልሸባብ የተባለው የሶማሊያ ጽንፈኛ ቡድን ዛሬ መዋድሾ በሚገኝ ሆቴል ላይ ለተፈጸመው ጥቃት ኃላፊነት ወስዷል። በፍንዳታው ቢያንስ 12 ሰዎች ተገድለዋል። የሆቴሉ ባለቤት፣ አንድ ወታደራዊ አዛዥ፣ ሁለት የምክር ቤት አባላትና አንድ ጋዜጠኛ ከሞቱት መካከል ናቸው። የሶማሊያ የጸጥታ ሚኒስትር አብድልራዛቅ ዑመር መሐመድ ለአሜሪካ ድምፅ ሬዲዮ በተናገሩት መሠረት ከአምስት እስከ ስድስት የሚሆኑ ሁለት መኪኖችን የተጠቀሙ የአልሸባብ አማጽያን ሰሓፊ በተባለ ሆቴል ላይ ጥቃት አደረሱ። ሁሉም አማጽያን በጸጥታ ኃይሎች እንደተገደሉም ባለስልጣኑ ገልጸዋል። አማጽያኑ ማለዳ ሆቴል በራፍ ላይ መኪና ውስጥ የነበሩትን ቦምቦች ካፈነዱ በኋላ ታጣቂዎች በሆቴሉ ላይ ወረራ እንዳካሄዱ ባለሥልጣኖች ጠቁመዋል። ሆቴሉ የመንግሥት ባለሥልጣኖችና የንግድ ተቋማት ኃላፊዎች የሚያዘወትሩት እንደሆነ ተገልጿል። ሆቴሉ ውስጥ ከባድ ቶክስ እንደነበር እማኞች ተናግረዋል። እስማኤል ኑር የተባሉ የፖሊስ ጽፈት ቤት ባለሥልጣን ፖሊሶች በሆቴሉ ግድግዳ ጀርባ ላይ መሳላል በማቅረብ በርካታ የመንግሥት ባለሥልጣኖችን ከሞት አትርፈዋል ሲሉ ለሮይተርስ የዜና አገልግሎት ገልጸዋል። በሆቴሉ ሕንፃ ውስጥ የተደበቁ ሰራተኞች፣ የቆሰሉ ሰዎችና የመንግሥት ባለሥልጣኖች እንዳሉ በስልክ መረጃ ማስተላለፋቸውንም እስማኤል ኑር ተናግረዋል። የቱርክ ሕዝብ በአምስት ወራት ውስጥ ለሁለተኛ ጊዜ በአዲስ የምክር ቤት ምርጫ ድምጽ ሲሰጥ ውሏል። የዛሬው ምርጫ ገዢው ፓርቲ የብዙሀነት ቦታውን ያስመልስ እንደሆነ ይለያል። በአሁኑ ወቅት ወደ ግማሽ የሚጠጋ የምርጫ ውጤት የተቆጠረ ሲሆን እስካሁን ባለው ጊዜ ገዢው ፓርቲ ብልጫ እያሳየ ነው። የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን አዲስ ምርጫ እንዲካሄድ ጥሪ ያደረጉት የፍትህና የልማት ፓርቲ የተባለው ድርጅታቸው በ13 ዓመታት ውስጥ ለመጀመሪያ ጊዜ በብሔራዊ ሸንጎ የነበረውን የብዙሃንነት ቦታን ካጣ በኋላ ነው። ጠቅላይ ሚኒስትር አሕመድ ዳቩቶግሉ በምክር ቤቱ ከተወከሉት ሶስት ተቃዋሚ ፓርቲዎች ጋር የጥምረት መንግስት ለመመስረት ባለመቻላቸውም ጭምር ነው። በሀገሪቱ ድጋሚ ምርጫ በመካሄድ ላይ ያለው የሀገሪቱ ኢኮኖሚ በተዳከመበትና በመንግስትና በኩርዲስታን ሰራተኞች ፓርቲ መካከል ግጭት ባገረሸበት ወቅት ነው። በሀገሪቱ እንዳይንቀሳቀስ የታገደው የሰራተኞች ፓርቲ የራስ ገዝ ስርዓት ለመመስረት የረጅም ጊዜ ትግል ሲያካሄድ ቆይቷል። አሸባሪ ጥቃቶችንም ይፈጽማል። ግብፅ ውስጥ የተከሰከሰው የሩሲያ አይሮፕላን አየር ላይ እንዳለ መበታተኑን አንድ የኤቪዬሽን ባለሥልጣን ገልጸዋል። ሜትሮጀት የተባለው 224 ሰዎችን አሳፍሮ የነበረው አይሮፕላን ሲናይ ባህረ ገብ መሬት ላይ ከራዳር እንደጠፋ ተገልጿል። ተሳፋሪዎቹ ከሞላ ጎደል ሁሉም ሻርም አል ሼክ ከተባለው የግብጽ መዝናኛ ቦታ ወደ ሴንት ፒተርስበርግ ይመለሱ የነበሩ ሩሲያውያን አገር ጎብኚዎች ናቸው። ሶስት ኡክራይናውያንም ከሞቱት መሀል ናቸው። የመድን ሰራተኞች ቢያንስ 129 አስከሬኖችን አግኝተዋል። የበረራውን ሂደትና የፓይሎቱን ንግግር የሚመዘግቡት ጥቁር ሳጥኖች በመባል የሚታወቁት መሳሪያዎችም ተገኝተዋል። የሩሲያ መርማሪዎች ቡድን አባል ቪክተር ሶርቸንኮ አይሮፕላኑ የወደቀበትን ቦታ ከተመለከቱ በኋላ ለኤ 321 የተባለው አይሮፕላን ስብርባሪዎች በሰፊ አካባቢ ላይ ተበታትነዋል ማለታቸውን ካይሮ ያለው ሪያ ኖቨስቲ የተባለው የዜና አገልግሎት ዘግበዋል። እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰሩ አማጽያን ጀት አይሮፕላኑን ተኩሰን ጥለናል ይላሉ። ይሁንና አማጽያኑ በ9100 ሜትር ርቀት ይበር የነበረውን አይሮፕላን ለመምታት የሚያስችል መሳሪያ የላቸውም ሲሉ የኤቪዬሽንና ወታደራዊ ጠበብት አስገንዝበዋል። ሩሲያ ዛሬ በአይሮፕላኑ አደጋ ለሞቱት ዜጎቿ የሐዘን ቀን አውጃለች። የደቡብ ኮሪያ፣ የቻይናና የጃፓን መሪዎች ለአስርተ ዓመታት ያህል የዘለቀው ጠብንና ቂም በቀልን ወደ ጎን ትተው ዓመታዊ ስብሰባቸውን ለመቀጠል ተስማምተዋል። የደቡብ ኮሪያ ፕሬዚደንት ፓርክ ጊንሄ የጃፓኑን ጠቅላይ ሚኒስትር ሽንዞ አቤን ና የቻይናውን ጠቅላይ ሚኒስትር ሊ ኬክያንግን ዛሬ በሰውል ተቀብለው አስተናግደዋል። ሶስቱን ሀገራት ያቀያየመው በ20ኛው ምዕተ ዓመት የመጀመሪያው ዓመታት ላይ ሀገራቸው በኮሪያ ባህረ ገብ መሬት ላይ የፈጸመችውን አስከፊ የቅኝ ግዛት ተግባር የጃፓኑ መሪ የመቀበል ዝንባሌ ባለማሳየታቸው ነው። በተለይም የኮሪያ ሴቶች የጃፓን ወታደሮችን በወሲብ ባርነት እንዲያገለግሉ መደረጉንና በምስራቅ ቻይና ባህር ላይ ያሉ ደሴቶችን አስመልክቶ በቶኪዮና በጃፓን መካከል የከረረ የግዛት ይገማኛል ጠብን ያካቱት ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት የሚተላለፈው የእሁድ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችው የመስታወት ፕሮግራም አዘጋጅና አቅራቢዎች ሄኖክ ሰማግዜርና ቆንጂት ታየንን። በመግቢያው ላይ ቀንጨብ ቀንጨብ አድርገን እንዳሰማናችሁ ሶስት እንግዶች ይኖሩናል። ዛሬ ተማሪ ቀዳሚዋ ሙዚቀኛ የዩኒሴፍ የበጎ ፈቃድ አምባሳደር የሆነች የኖርዌይ ነዋሪ ወጣት ነች። ቀዳሚዋ ለመሰሎቹ የአካል ጉዳተኞች በሚሰጠው አገልግሎት በዓለም አቀፍ ሽልማትና ውቅና ያገኘ እንግዳም ይዘናል። ሰሞኑም በአዲስ አበባ በተካሄደው ዓለም አቀፍ የአፍሪካ ፋሽን ኤግዚቢሽን ላይ የአገር ባህል ዕደ ጥበብ ድርጅት ወክላ የተካፈለች ወጣትም አለችን። ሙዚቃዎችም አሰናድተናል። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ዳን ብራውን ዝግጅታችን ይመራል። መልካም ምሽት።

سلا يا سلا

ቆይታየ ሰላ ብለናል። ለዚህ ስቱዲዮ ራሱ እኛ ራሳችን ሰላበይ ሰላበይ ጃኪ ጎሴ ሄኖክና ፕሮዲሰሮቹ ዳምብራንና ዳምብራውንማ አየሸው አይደለም ሲያስነካው እስክሳሁን ቸው የዛሬ የስፖርት እንቅስቃሴዎቻችሁን ተወጥታችኋል። ጂም መሄድ አያስፈልጋችሁም። መልካም እንግዲህ ወደ መጀመሪያው እንግዳችን እንሻገር። አስቀድመን ገልጸናል። በኖርዌይ ኗሪ ነች። የሁለተኛ ደረጃ ትምህርቷንም አጠናቃለች። ሙዚቃም ትጫወታለች። አማርኛም እንግሊዝኛም በደንብ አድርጋ ነው የምትናገረው። ኖርዌይ ውስጥ በተካሄደ የሙዚቃ ተሰጥኦ ውድድር ተካፍላም ምርጥ አስር የተባሉት ደረጃ የደረሰ ያልተቻለች ሙዚቃዋን እንሰማላታለን ቀስ ብለን። በአሁኑ ወቅት ደግሞ ይቺ ወጣት የዩኒሴፍ የበጎ ፈቃድ አምባሳደር ነች። በኢትዮጵያም በሌሎችም አገሮች ይህንን ተልእኮ እንዴት ልትወስድ ቻለች? ለአዲስ አበባው ዘጋቢያችን ለንጉሴ አክሊሉ አጫውተዋለች። ቆንጅትና ሄኖክ እንደምን ሰነበታችሁ? ዛሬ የመስተዋት ፕሮግራም ቤተኛ ለመሆን መጥቻለሁ። ቤት ለምቦሳ በሉኝ። እንግዳዬ አቤሎን መለሰ ትባላለች። ነዋሪነቷ ኖርዌይ ሲሆን ከወላጆቿ ጋራ በቅርቡ ወደ ኢትዮጵያ መጥታ የወራት ቆይታ አድርጋለች። የአስራ ዘጠኝ አመቷ አቤሎን ኢትዮጵያን ጨምሮ በተለያዩ ሀገራት የዩኒሴፍ የበጎ ፈቃድ አምባሳደር ናት ስለ በኋላ ነበር የኖርዌይ ሊቪንግ ስታንዳርድ በጣም ይለያል ከኢትዮጵያ። እንደምታውቀት አንደኛ ናቸው በሀይሉ እና እዚህ ስመጣ ብዙ ጥያቄ ራስ ቤተሰብና እንደዚህ ጠይቅ ነበር። ሳደግም በቃ ሁሌ ሀሳቡ ከአይምሮ አይጠፋም እና ትንሽ ሆኜ መዘመሪ ነበር ኩ ቤተክርስቲያን ውስጥ ከብሮ መታ ነበር እና ካደግኩም በኋላ በአስራ ሁለት አመቴ ላይ በሙዚቃ መጽሐፍ ግጥምና ለማጣት ነበር ራሱ ራሴ እና በአስራ አራት ዓመቴ ላይ አንድ ኮምፒቲሽን ውስጥ ተሳተፌ ነበር። በሴቶች መብጣም በዘፈንሰረች ነበር እና በአስራ ስምንት ዓመቴ ላይ ኖርዊጅን ጋር ታለንት ሾው የሚባል ተሳተፌ ነበር። እሱ ማለት ነው በሁለት ሺ አስራ አራት ከአንድ ሺ አምስት መቶ ተሳተፊዎች ነበሩ። እስከ አስረኛ ደርሼ ነበር። በጣም ደስ ይል ነበር። ከዛ በኋላ ሙዚቃ ምና ተታወቀ ተስተ ታወቀ በሀገር ውስጥ ና በአለም ውስጥ። አጋጣሚ አንድ የትልቅ ድርጅት የእርዳታ ድርጅት ሰው የነበር ያየው ቪዲዮን ጠይቅ ኮንታክት አረገን አንድ ግንኙነት ፈጠራቸው ግንኙነት ፈጠረን እና ገንዘብ ለማሰባሰብ ለእናቶች የእናቶች ሲትዌሽን ያለው እዚህ አፍሪካ ውስጥ ለኢትዮጵያና ለማላዊ ገንዘብ ለማሰባሰብ ነበር ና አንዴ አማርኛ ዘፈን መስራት ትቻለች ስለ እናቶች ጠይቆኝ ነበር። በሁለት ሳምንት መስራት ትቻለች ጠይቀኝ፣ ምን ችግር የለውም አልኩት። ወላጅ እናት አለው እንበላት የሚባል ዘፈን ወላጅ እናት አለው እንበላት የሚባል ዘፈን ነው። ዘፈኑ ስለ በወሊድ ምክንያት የሚያጋጥማቸው ሞት በሱ በሱ ቲም ነው جساني صار كذا بحاله ولا جنة ትንሽ ወደ አክስትሽ ወደ ነጻነት መለሰ ሄዳ ትበል አላ። ከዛ በኋላ የዘተን ከአንድ ሺ የአንድ ሺ አራት መቶ አንድ ሺ አምስት መቶ ሰው መጥቶ ነበር ኮንሰርቱ ላይ። ያኔ ለማሰባሰብ ቀን ሰባት ጁ ነበረ ላስት ይር። ያኔ ቪዲዮ ተቀርጦ ነበር። ከዛ በኋላ ኢንተርኔት ላይ ወጣ ዞረ ሁሉ ዓለም ሰላሜ አንደች ከዩኒሴፍ ኢትዮጵያ ወሰን የምትባል ኮንታክት አድረገችኝ እና ከዛ በኋላ ተገናኝተን ሚቲንግ ኖርን። አንድ ዜ ላስት ይር ኖቨምበር ላይ መጥቼ ኮንትራክት ማስን የዩኒሴፍ አምባሳደር ጉድ ዊል አምባሳደር አድርጎኝ፣ ከእሷ ጋራ ተገናኛችው። ባለፈው ጋር ወሩ መጥታችሁ እና ተወያይታችሁ የዩኒሴፍ አምባሳደር አዩኒሴፍ ጉድ ዊል አምባሳደር እና ይሄ መቼ ነው የሆነው? ኖቨምበር ሀያ አንድ እና አሁን በቃ የምሰራው ስራ ያለ እድሜ ጋር ብቻ ሰው እንዲነቃቃ ሙዚቃ ስራለው፣ ሰርቻለሁ። የአለማችን ጌጥ የሚባለም በዲሬክቲው በዲፍረንት አይነት ሶሻል ሚዲያ ሪሊዝ አድርጌያለሁ። እና በሙዚቃ ነው ቅዝቀዛ እያለ ማድረግ መፈለጋል። ግዴታ መቻል ይተውልሻል። ታዲያ በየቦታው እየሄድ ይችላል። ከማህበራቱ ጋር ተገናኝተሻል፣ ግንኙነቱ ተፈጥሯል። እዚህ ልቆይ ነው ማለት ነው። ይሄን አመት እመላለሳለሁ፣ እዚህ ለመቆየት አይደለም። ግን አሁን ሁለት ወር እዚህ ቆይቻለሁ። ባህር ዳር ሄጃለሁ። ለፊልቸር የሚባል ከነ ከዩኒሴፍ ጋራ እነዚህ የኤንድ ኦፍ ቻይልድ ማሪጅ ፕሮጀክት የሚሰሩ ያለ እድሜ ጋብቻ ፕሮጀክቱን ለማየት አሳዩን። ከልጆች ጋራ ተገናኝቻለሁ፣ የታሪካቸውን ሰምቻለሁ። አስራ አራት አመት ዕድሜ ላይ የተጋቡት ታሪካቸው በጣም በጣም ያሳዝናል እና ግን በጣም ራሴን ኔን ሞቲቬት የሚያደርገኝ ነገር ነው። በማየት በጣም ሞር እንድሰራ ያደርገኛል። እናም አሁንም ጎንደር ሄጀ መጀመሪያ አራት ሳምንት በፊት ህንድ ሀገር ሄጀ ነበር። የህንድ መንግስት አንድ ኮንፈረንስ ነበራቸው። በእናቶች ወሊድ ምክንያት እዛም ዘፈን የወላጅ እናት የሚባል ዘፈኑን አቅርበ ነበር። አሁንም ሁለት ሳምንት ሲት ጎንደር ሄጀ ነበር። ሩጫ ነበር የታላቅ ሩጫ። አዎ እዛ ታላቅ ሩጫው በሴቶች ያለ እድሜ ጋብቻ ለማቆም ነው የነሱ ፕሮጀክት የነበረው የሩጫው እና ያንን ይሄ የአለማችን ጌጥ የሚባለው ዘፈን ስለ ሴቶች መርጥ እዛም አቅርብለን የአለማችን ጌጥ ልዩ አበባ፣ የነገ ሴዎች ሴቶች ናቸው፣ እና በፍቅር ይኖሩ ተሟልተውን ኖራቸው ያሰቡት እንዲሳካ እንሆን ተስፋቸው የሚባለው የአለማችን ጌ you will be a Said the Twenty five years ago, the world made a promise to its children that we would do everything in our power to protect them, that we would never ever disappoint them. So here I stand, giving and being the voice for them. If we ain't the one that is awake, then who gonna be the one who get that cake? How we gon' share? How we gon' better to let these innocent kids be afraid? I refuse to be part of that mistake. I just refuse to be fake. This song was dedicated to all the mothers all over the world. Yeah. Uh, there is a fact that we never think about who brought us to the side, who made us who we are wait let's look from the start it is our mother oh yes the strongest of them all you see a mother's wishes to see her baby grow but some unfortunate have to let it go losing the child must be the hardest thing i know we had to help our mothers out things are getting out of control well A lambella Not much, she's carrying a baby, hoping and wishing to hold the babies in her arms. She's still wishing, fighting it alone. As she gets the bad news, suddenly her baby gone. Man, this thing. What are we supposed to do? What are we supposed to do? Unless we try best to make our dreams come true. Unless we try best to make our dreams come true. Cause even if we on the other side of the world, we have to be loud and clear. Cause if we fail, no one will dare There will be no change next year. Yeah, cause even if we on the other side of the world. ምን አለ ጎንደር የሄድሽ ሰባ? ጎንደር አክቹዋሊ በጣም ደስ ይል ነበር። ብዙ ሰው ነበረ፣ በቆንጆ ሁኔታ ነበር። አዎ፣ በጣም ደስ ይል ነበረ ይሄ ነገር። ባህር ዳር፣ ባህር ዳር አክቹዋሊ ባህር ዳር ሴ በፊል ሺፕ ምክንያት ነው የሄድኩት እና ኮንሰርት አልነበረኝ የሚያለቀበ ግን ህንዳገር አሁ እነሱም በጣም ደስ ይል ነበር ሆነ። ወደፊትም አሁን ወደ ሜክሲኮ እሄዳለሁ እዛም አለ ትልቅ ኮንፈራንስ። እዛም እነዚህ ዘፈኖችም አሳያለው ለትልቅ ሄልፒንግ ኦርጋናይዜሽን። አዎ እንግዲህ አምባሳደር ሆነሽ እንግዲህ ያለምን ይዞርሽ ነው ማለት ነው። ሀገርሽ ላይ ኢትዮጵያ ላይ እንደው እንዴት ነው? እዚህ ከማን ጋር ቢሮሽ፣ ከማን ጋር ነው ግንኙነትሽ? ማነው እንዲህ አይነቱ ስራ ላይ ተሰማሪ የሚያደርግሽ? እዚህ ስትመጪ ግንኙነትሽ እንዴት ነው? አሁን ነው ማለት ከኖር ስለመጣሁ ብዙ ብዙ አይነት ኮንታክት የለኝም፣ ግን አሁን በዩኒሴፍ መካከል ብዙ ኦፖርቹኒቲዝ እየተሰጠኝ ነው። ወደፊትም አንድ ፕሮጀክት ላይ ያሰብኩ ነው መስራት ብዙ እመላለሳለሁ ወደፊት። እዚህ ኢትዮጵያ የመጣው እንግዲህ ኢትዮጵያውያን በመላው ዓለም አሉ እዚህ ኢትዮጵያ ውስጥም የአሜሪካ ድምጽ ሬዲዮ ቪኦኤ ደግሞ በዓለም አቀፍ ደረጃ የሚደመጥ ነው። ምን እንዲያደርጉልሽ ነው ኢትዮጵያውያን ወገኖች የምትፈልጊው? ትብብራቸውን በምን አይነት መልክ እንዲያሳዩሽ ነው? መጀመሪያ ይህን አሁን የእኔ ፎክስ ላይ በልጆች ነው በእናቶች፣ በችልድረንስ ራይት እና እኔ ምነኛው ሁሉም ራይት አላቸው ሄልት አላቸው ትምህርት ቤት ለመግባት ለመማር ሄልቲ ኑሮ እንዲኖራቸው ሲወልዱም ልጆቻቸው በድንብ ራይት ዌይ ሄልፕ እንዲሰጣቸው እመኛለሁ። እና አሁን ለእኔ በቃ ልብን በጣም የነካው አሁን በእኔ እድሜ ያሉት ሴቶች ትምህርት ቤት መሄድ ያለባቸው መማር ያለባቸው ልጅ ራሳቸው ሆኖ ልጅ ያሳደጉ በጣም ስሜት ይነክቷል። እና እሱን በሰው አስተሳሰብ Community. Okay, and the show community. and I saw I not you're doing i not that ሰዎች ናት። እሷ እንደምታውቀውም ዘፋኝ ናት። በቤተሰብ ላይ አክሽሊ ብዙ ሙዚቃ በጣም ትልቅ ሮል ይጫወታል። አዎ፣ ይወደዳል አዎሌላንነትም የሚሞክራለ ቤተሰቡ አባቴ ይሞክር ነበር በፊት፣ አሁንም እያገዘኝ ነው። አሁን እነዚህ ወላጅናት ያለማችን ጌጥ። አክሽሊ እሱ ነው ይጽፍልኝ የአማርኛውን ፓርት ማለት ነው። ለነጻነትም አንድ ግጥም ሰርቶላታል። በዚህ ድሮ ሰርቶላታል። በጣም ጎበዝ ነው። እህቴም ወንድሞቼም በሙዚቃ አለም ላይ ብዙ ይጫወታሉ። እህቴ ዲጄ ናት። ወንድሜ የራሱ ባንድ አለው። ያው እሱ በቤተሰቡ ላይ ሙዚቃ ደስ ይላል። አንድ ባንድ ነው። በጣም በጣም በጣም በጣም በጣም ደስ ይላል። እንግዲህ ሁሉን ነገር በደንብ አድርገሽ ገብተሽልናል። ምናልባት በዚህ አጋጣሚ አንቺ እንደው የምትይው ነገር የምታስተላልፊው መልእክት ካለ የአንቺን ሀሳብ እንቀበል። በቃ እንዳልኩት ሁሉ ዓለም ሰው፣ ሴቶች ልጆች፣ ወንዶች ምንም ቢሆንም መብታቸው እንዲያውቁ ድሪም ያደርጉትን እንዲሳካላቸው ሆፕ አደርጋለሁ። ፓስብልም ነው እና ይቻላል። እነሱ ነው ምመኛው። ይህንም እሰራለሁ ወደፊት በሙዚቃይን ሰው ለማናቃቃት ብድን ብሰራለሁ። ለአገሬን በጣም እንወደው ባህሌን፣ ሃይማኖቴን፣ ሁሉን እናቴን፣ አባቴን ማመስገን እፈልጋለሁ። ይሄን ስለአስተማሪ ቋንቋይም ማመሰግን እፈልጋለሁ። ስማቸው ሽ ሂዶት ከበደ እናቴናት በጣም ማመሰግን እፈልጋለሁ። ሰ የኔ ቢገስት ሮል ሞዴል አባቴንም በጣም ማመሰግን እፈልጋለሁ። ቋንቋይን ስለአስተማሪ ሃይማኖት ባህልን፣ ሁሉ ስለ አስተማሩኝ በጣም አቶ ሰለሞን መረሰ ማመስገን እፈልጋለሁ። አንቺ እንግዲህ እንደነገርሽኝ ወደኋላ የሁለተኛ ደረጃ ትምህርትሽን ጨርሰሽ ነው፣ አሁን ወደ ኮሌጅ ከመግባትሽ በፊት ነው። ምን መሆን አክቹዋሊ አሁን በአንድ ዓመት ብሬክ ፋይንድ አውት ለማድረግ እፈልጋለሁ። ትንሽ ተምታታብኛል። በሙዚቃ አይና በዩኒሴፍ ስራ እና እንደዚህ ፋይንድ አውት ለማድረግ አቤሎን በጣም የምትመሰገን ነች። በተለይም ደግሞ ቋንቋዋን ለማወቅ የሀገሯን ቋንቋ የነበራት ፍላጎት የተወለደችው ኖርዌይ ሆኖ አማርኛ ያው አቀላጥፋ ትናገራለች። ተልኳ ሁሉ የተሳካ እንዲሆን እንመኛለን። ወላጆችም ልጃቸውን ለዚህ በማብቃታቸው ለሌሎች አርያ ሆነዋልና ሊመሰገኑ ይገባል። አበቃ። የነገ ፍሬዎች ሴቶች ናቸውና በፍቅር ይኑሩ፣ ተሟልቶ ኑራቸው ያሰቡት ይሳካ፣ ነሁን ተስፋቸው። Five years ago The world made a promise To our children That we would do everything In our power to protect them That we would never Ever disappoint them. So here I stand Giving and being The voice for them If we ain't the one That is awake then Who gonna be the one Who get that cake How we gonna share How we gonna bear To let this innocent kid Be afraid I refuse to be part Of that mistake I just refuse to be fake We need to promote Their rights Promote their rights Learn them to fight For themselves Cause they deserve to learn They deserve to grow Yeah And most of all you know, child protection, education Cause knowledge is the key from probation Gotta come together, gotta help them out they show them love, to show them what life's about Y'all are marching you with will live a better life We will live a better life We will live the world is unfair. The world is unfair. It is a work in progress, but we are far from there. Are we young girls? We need to let them know that we got their back. We can't ignore the fact they need, they need our help. They need our help. I'm looking in the mirror, thinking, okay, well let me start by myself. Like MJ said, we are the world, we are their voice, they're our future. So this can't be a choice. Let's overcome the barriers and the bottlenecks. We losing one by one, thinking who the next? The land of love. ከአሜሪካ ድምፅ ሬዲዮ የአማርኛው ዝግጅት በ19 በ በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው የመስታወት ፕሮግራም እስከ ምሽቱ አራት ሰዓት ድረስ ይቀጥላል። የአንድ ኢትዮጵያዊ የአካል ጉዳተኛን የሕይወት ጉዞና ስኬት ወደ ተመለከተ ዘገባ ይሆናል። አሁን የምናልፈው የአካል ጉዳቱ መንፈሰ ጠንካራ፣ ለጉዳተኞች ደግሞ አጋዥ አለኝታ፣ ለጉዳት አልባውም አራያና ጥሩ ዜጋ እንዲሆን አዘጋጅቶታል ይላሉ በቀለ ጎንፋን በቅርቡ የሚያውቁት ሁሉ። በቅርቡ ታዲያ በዋሽንግተን ዲሲ የተሰናዳ ዓለም አቀፍ ሽልማት ኢትዮጵያዊውን የአካል ጉዳተኞች የማህበረሰብ አገልጋይ እውቅና ሰጥቶታል። ሄኖክ ተከታዩን ዘገባ አሰናድቷል። ከ38 ዓመታት በፊት ኢትዮጵያና ሶማሊያ መልካም ጉርብትናቸው ደፍርሶ ወደ ለየለት ጦርነት ገብተው ነበር። ኢትዮ ሶማሊያ ጦርነት በሰባዎቹ የሁለቱን ሀገሮች ሕዝቦች ያመሰ፣ የበርካቶችን ሕይወት ያጠፋና እጅግ ብዙ ሰዎችን ለጉዳት ያጋለጠ ነበር። ወጣቱ ምክትል መቶ አለቃ በቀለ ጎንፋ በወታደራዊ ትምህርት ቤት በክብር የተመረቀውን በዚያ ወቅት ነበር። ወቅቱ የሰላም ጊዜ ስላልነበረ ብዙም ሳይቆይ ወደ ምሥራቅ ኢትዮጵያ ዘመተ። በዘመቻው ወቅት የፈንጅ ጉዳት ደርሶበት አንድ እግሩን አጣ። በሕይወቱ ግን ብዙ መንገድ አገኘ፣ ብዙም ተጓዘ። ለዚህ ኢትዮጵያዊ የሕይወት ሥራዎች በዓለም ዙሪያ የተቀበሩ ፈንጆችን በማስወገድ የሚሠራው ማርሻል ሌጋሲ ኢንስቲትዩት እዚህ በዋሽንግተን ዲሲ የክብር ሽልማት ሰጥቶታል። አሜሪካዊው ዶክተር ኬን ሩተርፎርድ በአካል ጉዳተኞች ሥራው ከኢትዮጵያዊው በቀለ ጎንፋ ጋር በመብትና በተለያዩ አገልግሎቶች ዙሪያ ይተባበራል። በሥራው የአካል ጉዳተኞች መብቶች ላይ ብቻ አይደለም የሚያተኩረው። በተለያዩ ድርጅቶች የቦርድ አባል ከመሆኑን ባሻገር ሦስት ግሩም ልጆችን አፍርቷል። ሁለቱ አዲስ አበባ ዩኒቨርሲቲ የኢንጂነሪንግ ተማሪዎች ናቸው። በቀለ ጎንፋም ከጉዳቱ በኋላ እዚያው አዲስ አበባ ዩኒቨርሲቲ ተምሯል። በዋሽንግተን ዲሲ ማርሻል ለገሴ ኢንስቲትዩት ያደረገው የጥቁር ቶክሲዶ፣ የጥቁር ከረቫት የራት ግብዣ ለበቀለ ጎንፋ ብቻ ሳይሆን ወጣት አሜሪካውያንን የፈንጂ አፈላላጊ ውሻዎችን ከሊባኖስ እስከ አፍጋኒስታን እንዲሁም የተለያዩ የአፍሪካ ሀገሮች ድረስ ሸልሟል፣ ለስራቸው አመስግኗል። ስራዬ ወገኖች፣ የአካል ጉዳተኞች እንዲበረቱና ራሳቸውን እንዲችሉ ማገዝ ነው። ከሐረር የጦር አካዳሚ ወጣቶቹ በቀለ ጎንፋና የክፍል ጓደኛው ታደሳ ያሌው በክብር ሲመረቁ ሁለቱ መኮንኖች አንዱ ሰሜን ሌላኛው ምስራቅ ኢትዮጵያ ዘመቱ። ሻምበል ታደሰ አያሌው ጓደኝነታቸውንና ዘመኑን እንዲህ አስታውሳል። መቶ አለቃ በቀለ ጎንፋን ለአለፉት አርባ አምስት ዓመታት በቅርብ አውቀዋለሁ ከሐረር ጦር አካዳሚ በአስራ ዘጠኝ መቶ ስልሳ ስምንት ዓመተ ምህረት እንደተመረቅ ገነት ጦር ትምህርት ቤት ለተወሰነ ጊዜ አገልግለን ወደ ነበልባል ጠቅላይ መምሪያ ተዛወርን ነበልባል እሱ የአንድ ኃይል ወይም ሻለቃ ጦር አዛዥ ሆኖ ወደ ምስራቅ ሲዘምት፣ እኔ ወደ ሰሜን ዘመትኩ። እኔ በቀላሉ ጉዳት ደርሶብኝ ከሰሜን ወደ አዲስ አበባ ስመለስ እሱ ለአሁኑ ጉዳት መንስኤ የሆነው ከባድ ጉዳት ደርሶበት ወደ አዲስ አበባ ተመልሶ ከሰራዊቱ በአካል ጉዳተኝነት ከሰናበተ በኋላ አዲስ አበባ ዩኒቨርሲቲ ገብቶ በስታቲስቲክስ የመጀመሪያ ዲግሪውን አገኘ ከዛም የአካል ጉዳተኝ ጉዳተኝነቱ ምንም መሰናክል ሳይፈጥርበት በተለያዩ የኢትዮጵያ መስሪያ ቤቶች ካገለገለ በኋላ እዚህ አሜሪካን ሀገር በተቋቋመ ላንድ ማይን ሰርቫይቨርስ ኔትወርክ በተሰኘ ድርጅት ውስጥ የኢትዮጵያ ዳይሬክተር ሆኖ ለረዥም ጊዜ ሰርቷል። በዛው ሂደት ከአንድ ሺህ የአካል ጉዳተኞች በላይ ድጋፍ እንዲያገኙ በማስተባበር በመምራት ከፍተኛ አገልግሎት ሰጥቷል። እንደ ጓደኛ ሳየው በአንድ ግንኙነት ለአርባ አምስት ዓመታት ያህል በተከታታይ መቆየት ምን ያህል ጥሩ ጓደኛ እንደሆነ የሚያሳይ ነው። ለእኔ ብቻ ሳይሆን በሙሉ ለሰው ልጅ በጎ አሳቢ ተቆርቋሪ ወገኑን መርዳት የሚፈልግ ትልቅ ሰው መሆኑን መግለጽ እፈልጋለሁ። የተቀበሩ ፈንጂዎች በጦርነት ጊዜ ብቻ ሳይሆን ሰላም ከሰፈነ ከበርካታ ዓመታት በኋላም ጉዳት ያደርሳሉ። ሕፃናት፣ ወጣት፣ ወንድ፣ ሴት ሁሉንም የህብረተሰብ ክፍል ኑሮ ያውቃሉ። በኢትዮጵያ የእርስ በርስ ጦርነት ወቅት አሁን ሀገሪቱን የሚያስተዳድረው የቀድሞ ህወሀት እንዲሁም የኤርትራ ነጻ አውጪ ተዋጊዎች በተለይ ከደርግ መንግስት ጋር ለዘመናት ሲዋጉ አብዛኛው ሰሜናዊ ኢትዮጵያና በተለይ የኤርትራ ግዛት የጸረ ሰው ፈንጂዎች ተቀብረውበታል። በሁለቱ ዓመታት የድንበር ጦርነት ወቅትም እንዲሁ በርካታ ፈንጂዎች ተቀብረዋል። በቀለ ጎንፋና አጋሮቹ ይህንን ሁኔታ ለመቀየር ይሰራሉ። የመስታወት እንግዳችን ይሆናል። የመቶ አለቃ በቀለ ጎንፋ ከአዲስ አበባ በስልክ የመቶ አለቃ በቅድሚያ የወጣትነትህን ታሪክ ስለሆነ ያነሳሁት ከአድማጮቻችንም ላለማራቅ ስል ነው። አንተ የምልህ በቅድሚያ እንኳን ደስ ያለህ እንኳን አብሮ ደስ ያለን። እንግዲህ በኢትዮጵያ ምን ያህል በየት አካባቢዎች የተቀበሩ ፈንጂዎች አሉ የሚታወቅ ከሆነ? በፈንጂዎችስ የሚደርሰው ጉዳት ምን ያህል ስፋት ያለው ነው? እንግዲህ ፈንጂዎች የሚቀበሩት ጦርነት በተካሄደባቸው አካባቢዎች ናቸው ብዙ ጊዜ አሁን እንግዲህ በእኛ ሀገር ሁኔታ እንደምታውቀው በሰሜኑ ክፍለ ክፍለ አካባቢ በተለይ በኢትዮጵያና ኤርትራ ጦርነት ጊዜ በርካታ ፈንጂዎች እንደተቀበሩ ነው። በተለይ ወደ አንድ ሺህ ኪሎ ሜትር የሚሸፍን ከሰሜኑ ምዕራብ ጀምሮ አፋርን ጨምሮ አንድ ሺህ ኪሎ ሜትር የሚሸፍን ፈንጂ እንደተቀበረ ነው ነገር የነበረውን ዞሮ ዞሮ በአሁኑ ጊዜ እሱም እንደ ጸዳ ነው ምናልባት በምስራቁ በሶማሌ ቦርደር አካባቢም እንደዚሁ እንግዲህ ያው በኢትዮጵያ እና ሶማሌ ከሰላሳ አርባ አመት በፊት በነበረ ጦርነት ፈገሎ ጦርነት የተቀበሩ ይኖራሉ እሱም ከሞላ ጎደር ብዙውን ጸዳ እንደነበረ እና ምናልባት የተወሰነ አካባቢ ስቲል እንደሚታይ ነው እንግዲህ የምገምተው ግን ፈንጂን እንግዲህ በዚህ ብቻ በዚህ ኤሪያ ብቻ መውሰን አይቻልም ሰዎች ይዟቸውም የሚንቀሳቀሱ ይንቀሳቀሰዋሉ። ወታደሮች የነበሩ ወደ ቤታቸው ሲሄዱ እና አልፎ አልፎ ፈንጂን ይዞ ሊሄዱ ይችላሉ። እነሱ ናቸው በተለይ ሰው ላይ ሰላማዊ ዜጋ ላይም አደጋ ያደርሱ የነበሩት። በቦርደሩም አካባቢ እንግዲህ ሰዎች ከዛ አካባቢ ተፈናቀላሉ። ተፈናቅለው ወደዛ ለመመለስ እንግዲህ ግድ መስራት ነበረበት። የተከናወነ ይመስለኛል። የሚያደርሰው አደጋን በተመለከተ እንግዲህ በአብዛኛው ፈንጂዎች ተቀብሮ ሲሄዱ ብዙዎች ቦታዎቻቸው የሚያውቁት ቀባሪዎቹ ብቻ ናቸው እና ሰዎች፣ ሰላማዊ ሰዎች በሚንቀሳቀሱበት ጊዜ፣ ተማሪዎች ትምህርት ቤት በሚሄዱበት ጊዜ፣ ገበሬዎች በሚያርሱበት ጊዜ፣ እናቶች ቤቶች ወደ ገበያ ወይም እንጨት ሰበራ በሚሄዱበት ጊዜ እንዲህ አይነት አደጋ ሊያጋጥማቸው ይችላል። ምክንያቱም ሰላማዊ መሬት እየመሰላቸው ሲንቀሳቀሰው ሳይታወቅ ፈንጂ ረቅ ስለሚችሉ እዚያ መንስ እንግዲህ ጉዳት ይደርሳል እና የፈንጂ አደጋ ብዙ ነው። በየሰፈርም በአሁኑ ጊዜ እንደው አልፎ አልፎ አይብዛም እንጂ ሰዎች፣ ልጆች፣ ተማሪዎች፣ ህጻናት እንዲሁ ለማጫወቻ አገኙትን ነገር እንደው እንትን ሲሉ ፈንጂ የሆነ አደጋ ሲያደርስ ይታያል። እንግዲህ ከህይወት ተሞክሮ ተነስተ ከፈተናዎች እና ደግሞ አልፋቸው አልፈተናዎቹንም እና ለወጣት አካል ጉዳተኞች የምታስተላልፈው መልእክት ካለ መሰረታዊ ነገሩ ፈንጂ ሰዎች ላይ የሚያደርሰው አደጋ በርካታ ነው። ቅድም እንደነገርኩ ዓይን ማጥፋት ይኖራል፣ እጅ ወይ እግር ማጣት ይኖራል እና በዚህም ጊዜ ሰዎች ተስፋ የመቁረጥ ሁኔታ ይታያል። በተለይ ወጣቶች ከምንም በላይ ተስፋ ለመቁረጥ አካል ማጣት ማለት ደግሞ የመጨረሻውም እንትን እንዳልሆነና በዚያም መኖር መስራት እንደሌለው እኩል ደረጃ መሆን እንደሚቻል ነው። ከዚያም በላይ ደግሞ ሌሎች ጉዳት አልባ የሆኑ እነዚህን ልጆች ሳያገሉ በትምህርት ቤትም በምኖሩበት አካባቢም በሚጫወቱበትም ዙሪያ እነዚህን ልጆች ሳያገሉ አካቱ አብሮ እንዲጫወቱ እንዳይጫወቷቸው አብሮም በአንድ መድረክ ሲማሩ እንደው በተለየ ሁኔታ እንዳገሏቸው ይሄ እነው የማስተላለፈው። ጉዳተኛውም ጉዳተኛ ሳይሰማው መንፈሰ ጠንካራ ሆነው እንዲያደርግ ነው። ከምላ ጎደል እኔ እንግዲህ በወጣትነቴ ነው ያኔ የተጎዳሁት። ና ያው ሰላሳ ስምንት አመት ሙሉ ሲኖር እንግዲህ ምንም የጎደለ የለም። የሞራል ጥንካሬ እስካለ ድረስ ይቻላል። እና ይህን ነው እኛም እኔም ድርጅት እኔም ጭምር የምናደርገው። በጣም ነው የማመሰግነው የመቶ አለቃ በቀለ ጎንፋ። በስራ በምትሰራው ስራ ሁሉ መልካም እድል እንዲገጥምህ አሁን ደግሞ ላገኘኸው እውቅናና ሽልማት እንኳን ደስ ያለህ እላለሁ። በድጋሚ አመሰግናለሁ። Tizalay nageri,

Agare, agare, agare, Watchin' up, mama. my marine. to ride, smooth to chöre entiebsch you ወደ ሌላዋ እንግዳችን እናልፋለን። ለምሽቱ የመጨረሻዋ እንግዳችን ነው የምትሆነው ዮዲት ለገሰ ትባላለች። በቅርቡ አዲስ አበባ ውስጥ ለሶስት ቀናት ስለተካሄደው የአፍሪካ የጥጥ የጨርቃጨርቅና የፋሽን ዓለም አቀፍ ስብሰባና ኤግዚቢሽን ዘገባ ስናቀርብ መቆየታችን ይታወሳል። ከዝግጅቱ ተሳታፊዎች ጋር የተካሄዱ ውይይቶችንም አቅርበናል። በኤግዚቢሽኑ ከተካፈሉ ድርጅቶች መካከል አንዱ ሳባ ሀር ይባላል። የኢትዮጵያ የሀር ውጤቶችን ለገበያ የሚያቀርብ ድርጅት ነው። ስለ ሀር አልባሳት ውጤቶች ስራ በዓለም አቀፍ ገበያ የኢትዮጵያን የአገር ባህል እደ ጥበብ ውጤቶች ተወዳዳሪነት ማጎልበት ላይ ስለሚደቀኑ ችግሮች የወዲት ለገሰ ለዘጋቢያችን መለስካቸው አማሃ አካፍለዋለች እንሆ። ዮዲት ለገሰ ከሳባሃር የሽያጭ ኃላፊ ነኝ። ሳባሃር ውስጥ በዋነኝነት የምንሰራው የሀር ምርቶችን ነው። ሀር እዚሁ በኛው ገበሬዎች ተመርቶ በእኛው ተሸምኖ በእኛው ተፈትሎ ሁሉ ነገር በእኛው ያለቀ ነገር ማለት ነው። የምንሰራው ሰባ በመቶ ወደ ውጭ ነው የምንልካው። የት የት ልካላቸው? በብዛት የምንልከው ወደ አሜሪካን፣ ጣሊያን፣ ፈረንሳይ፣ ጀርመን፣ ካናዳ እንዲሁም አሁን ወደ ጃፓንና ሳውዝ አፍሪካ እየላክን ነው። በአጠቃላይ ወደ 18 ሀገራት ነው እየላክን ያለ ነው። የምርታችሁ ተፈላጊነት ከገበያ እድገት አኳያ ምን እንደመስል ይነግሩኛል። ገበያ አሁን ጥሩ ነው ማለት ይቻላል። በተለይ በፍላጎት ስናየው በእኛ ድርጅት እንዲያውም ፍላጎቱን ማሟላት ትንሽ የሚያጥር አይነት ነገር ነው ከአቅም አንጻር ስናየው፣ ምክንያቱም ብዙ ሸማኔ ያስፈልገናል፣ ጥሬ እቃዎችም እንዲሁም ያስፈልገናል። እሱን እሱን ስናየው እንዲሁ ደግሞ ይሄ የእደ ጥበብ ስራዎች ብዙ ጊዜ በእጅ ሲሰራ ጊዜ ይወስዳል እና ከውጭ ጋር የኛ እቃ ይዘን ወተን ከህንድ ከቻይና ከሚመጡ እቃዎች ጋር ነው የምንወዳደረው እና እኛ ጋር ያለው ፍጥነት ከሌላው ጋር ሲተያይ ትንሽ ወደ ኋላ ጎተት ያለና ትንሽ ጊዜ እንወስዳለን እኛ ስለዚህ ማርኬቱ ላይ እሱ ትንሽ ያስቸግረናል ከዛ ውጭ ግን በዲማንድ በኩል ጥሩ ነው ያለው ይህን ለማሻሻል ምን ነው የምታደርጉት አሁን እየሰራን ያለ ነው። አዲስ አበባ ውስጥ ከሚገኙ ሸማኔዎች ጋር ብቻ ሳይሆን በየክፍለ ሀገሩ ለምሳሌ እንደ በደቡብ የሚገኙ አሉ። በጭንቻ ወላይታ ዞን አካባቢ በጣም ብዙ ሸማኔዎች እናገኛለን። ስለዚህ ከእነሱ ጋር የምንሰራበትን መንገድ እየፈጠርን ከእነሱ ጋር በመተባበር እየሰራን ነው። ሀር ምርቱን በሚመለከት ደግሞ አሁን ባለሙያ ቀጥረናል፣ እየሄደ እየተንቀሳቀሰ ብዙ እንዲያመርቱ ድጋፍ የሚሰጥም አካል አለን። ያው በመንግስትም በኩል ደግሞ እሱ ላይ ትኩረት ስላለው ጥሩ ድጋፍ አለ። አሁን እየተቀናጀን የመስራት አይነት ነገር አለ። በሙሉ በእጅ የሚሰራ ነገር ነው። ሁሉ ነገር በእጅ ነው የሚሰራ። ከፈተላው ጀምሮ ሙሉ ለሙሉ በእጅ ነው የሚሰራ ኢንዱስትሪ ነው። ይሄም ግን ሰፊ በሆነና ሜካናይዝድ በሆነ ማድረግ እቅድ አለ፣ ያስፈልጋል፣ ወደፊት እቅድ አለ። ግን በተቻለ አቅም ምንድነው የእኛ ድርጅት የሚፈልገው ከብዛት ጋር ባህሉን ሳይለቅ ቢሆን ይመረጣል። ምክንያቱም ሽመና ባህላችን ነው፣ ፈትል መፍተል ባህላችን ነው። ስለዚህ እሱን ሳይለቅ በዚሁ እየቀጠለ ባህላችንን እያስቀጠልን፣ ግን እቃዎቻችንን ለአውሮፓ ማርኬት በሚመጥን መንገድ ጥራቱን፣ ዲዛይኑን እሱን ትንሽ እየቀየርን ማስኬድ ይቻላል ተብሎ የሚያምን ድርጅት ነው። ስለዚህ ያንን መልቀቅ አንፈልግም። ለዛ ነው እደ ጥበብ ላይ ጠንከር ብለን የያዝ ነው። ስለዚህ የሚሰሩትም ሸማኔዎች ድሮ ይሰሩት የነበረውን ነገር ነው። እሱ ላይ ምንም የምንቀይረው ነገር የለም። የአሰራር ሲስተማቸው ላይ ምንድን ነው የሚቀየረው? ትንሽ የጥራትን በሚመለከት እንደተፈለገው መስራት አይቻልም። ወደ ዓለም አቀፋዊ ገበያ ስንገባ ጥራት ከሌሎቹ ሀገር ጋር እኩል መሆን አለበት። ጊዜን በሚመለከት በተቻለ አቅም በጊዜ ለማድረስ የምንጥርበትን ሲስተም እየፈለግን ነው የምንሰራ ያለ ነው። እስካሁንም እየሰራን ያለ ነው። በዛ መልክ ነው። ግን እንዴት ነው የተለያዩ አይነት ምርቶች ነው የምታመርቱት? እነዚህን የተለያዩ ምርቶች ስንት አይነት ምርቶች ያላቸው? አሁን ወደ አጠቃላይ ስናየው ወደ ሰባት ክፍፍሎች ነው ያሉት። በዋነኝነት የምንሰራው ስካርፍ ማለት የአንገት ልብሶች፣ የጠረጴዛ ልብሶች፣ የሶፋ ልብሶች፣ ትራሶች እንዲሁም ፎጣዎች ለቤት ውስጥ አገልግሎትም እንዲሁም ባህር ዳር ዳርቻ ላይ ሲሄዱ የሚለበሱትን የእጅ ፎጣዎች፣ የገበታ መጥረቂያዎች እና ሳህን የምናስቀምጥባቸውን ቴብር ራነሮችን ነው እነዚህ ነው የምንሰራ በዋነኝነት እነዚህን ለመስራት እንግዲህ የምትሰጧቸው ለሀገር ውስጥ ባለሙያዎች ነው እንዴት ነው የምተካፍሉት ይህንን በስራ ረገድ ምንድን ነው እየሰራን ያለ ነው ሁሉም ሸማኔዎች አሰራሩ ላይ መሰረታዊ ለውጥ ስለሌለው የሽመናው ቴክኒክ ላይ ለውጥ አያመጣ ሲሸመን ሁሉም አንድ አይነት ነው። ልዩነቱ ምንድነው? መጠን አለው የመጠን ልዩነት፣ የዲዛይን ልዩነት፣ የከለር አገባቡ እነዚህ እነዚህ ነገሮች ናቸው የሚቀየሩት። በተለምዶ የሚሰሩ አሉ። እነዚህ ጥልፍ አሁን ልክ ያገር ልብስ ላይ የምናያቸው ነገሮች አሉ። እነሱን ትንሽ ወደ ዘመናዊ እንዲሄዱ፣ ምክንያቱም እኛ ባህላችን ላይ ለምሳሌ የገበታ ፎጣ እንጠቀም ያው፣ በጃችን ነው። እነዚህ እነዚህ መሰረታዊ የሆነ ልዩነት አለን ለአውሮፓው ማ ማርኬት እንደሚሆን አድርገን መስራት ስላለብን ማለት ነው። እነሱ እነሱ ነገሮች ላይ የምናሳያቸው ነገሮች ይኖራሉ ለሸማኔዎቹ ግን መሰረታዊ የሆነውን የሽመና ጥበቡን ግን አላቸው። ስለዚህ በጥራት ደረጃ ብዙ የሚያስጨንቃቸው ነገር የለም ማለት ነው። ምክንያቱም ስታንዳርድ ማበጀት አለባቸው። እሱ አለን እሱ አለን። ያው አሁን ምንድን ነው የምናደርገው? የሚሰጣቸው ስልጠና አለ። ምክንያቱም እንዲህ በተለምዶ የሚሰሩ ስራዎች አሉ። ሸማኔ ሲባል ያው ደስ ያለውን ይሰራና እኛ እንወደዋለን። ያው ለአንድ ግለሰብ ሲሆን፣ ግን እንደዚህ አይነት ድርጅት ሲሆን ምናልባት አንዱ አይነት መቶ ብዛት ሊሆን ይችላል የምንጠየቀው መቶም አንድ አይነት መሆን አለበት ያ ደግሞ ለእኛ በጣም ትልቅ አስቸጋሪ ነው በጣም በቃ ስራችን ላይ ከባዱ ነገር ቢኖር ይሄ ነው ሁሉንም እቃዎች በእጅ ተሰርተው መቶ ሰው ሊሆን ይችላል የሚሰራው አንድ አይነት ምርት ማውጣት እጅግ በጣም ከባድ ነው በቃ ትልቁ የስራው ትልቁ ፈተና የሚመጣው ዛጋ ነው ስለዚህ ምንድነው ያንን ነገር እንዴት ሁሉም አንድ አይነት የእጃቸው አጣጣል ክህሎታቸው እንዴት ተመሳሳይ ለማቀራረብ ያንን ስልጠና እንሰጣለን። በተቻለ አቅም በየጊዜው ያንን እንዳይረሱት ወደ ነበሩበት እንዳይመለሱ አንዳንድ ያው ሰውኛም ስለሆነ እንዳይመለስ በየጊዜው ትሬኒንግ እንሰጣቸዋለን። ከውጭ የሚመጡ ገዢዎቻችን መጥተው ያዩናል። በሚያዩን ጊዜ ቀጥታ ከሸማኔዎቹ ጋር እናገናኛቸዋለን። ሰዎቹ ምን እየፈለጉ እንደሆነ እንዲረዷቸው ማርኬቱ ምን እንደሆነ እኛ እየጠየቀን ያለ ነው፣ ከምን አንጻር እንደሆነ እንዲረዷቸው ቀጥታ ይነጋገራሉ። እነሱም እቃው ሲደርሳቸው ያጋጠማቸው ችግር ካለ እዚህ ሲመጡ ሸማኔዎቹን እንደዚህ እንደዚህ እንደዚህ ነው ያጋጠመን፣ ምን ይሻላል ወደፊት፣ ወይስ የኛ ኦርደር ስናረጋችሁ በጣም የሚያስቸግር ነው እየላክን ያለ ነው። አዎ የትኛው ጋር እናስተካክል የሚለውን ነገር ከሁለቱም ወገን እናገናኛቸዋለን። ያ ደግሞ ምንድነው ለእኛ የሚጠቅመን ድርጅቱ ባንድም በሌላም ስራን ተቀብሎ ወደ ሰራተኛ ማውረድ ነው። ስለዚህ ሰራተኛው ወደዚህ ነው የሚያመጣው፣ መሀል ላይ ያለው ድርጅቱ ነው። ያን በዛ መልክ ለማስተካከል እንሞክራለን። ይህን ሁሉ እንግዲ ያመጣሁት ይሄ ድርጅት በስራ ረገድ የሚፈጥረው እድል ምን ያህል ለማለት ነው። በስራ ረገድ እውነት ለመናገር በጣም ጥሩ እድል ይመስለኛል። ምክንያቱም እኛ ስራ ስንጀምር፣ አሁን ድርጅቱ ወደ አስር ዓመት ሆኖታል፣ ስራውን መስራት ከጀመረ ስንጀምር በስምንት ሰው ነው የጀመረው አሁን በቃዋሚነት መቶ ሸማኔዎች አሉ። በተለያዩ ክፍለ ሀገራት ማለት ነው። አዲስ አበባ ውስጥ አለ፣ አዲስ አበባ ውስጥ ብቻ አለን። ወደ መቶ አርባ አምስት አርባ ስድስት የሚሆኑ ደግሞ በክፍለ ሀገራት አሉ። ስለዚህ ቀስ በቀስ እያደገ ነው። ያው ስራው ራሱን የቻለ የሚወስደው ጊዜ አለ ከእንደገና ደግሞ ስራው ከባህል ጋር የተያዘ ነገር ስለሆነ ባህሉንና ስራውን ለማላቀቅ የሆነ የራሱ የሚወስደው ጊዜ አለ። ለማላቀቅ ትፈልጋላችሁ? ማላቀቅ ማለት አሁን በተለምዶ እኛ ሸማኔ የሰራውን ሰርቶ ማስረከብ ነው የምንለው ነገር አለ። ስራ ጋር ሲመጣ ግን እንደዛ አይደለም። ሸማኔ የተሰጠውን በትክክል ሰርቶ ማስረከብ ወደሚል ነገር ይመጣል፣ ዲሲፕሊኑን ስለዚህ እነሱን ቀስ እያለን ስለሆነ እነዚህኞቹ ወደዛ ሲመጡልን ደግሞ እየቀጠልን እየቀጠልን እንሄዳለን። በጣም አመሰግናለን። እሱ ያመሰግናል። Satan and a body name by i love it's i That it's open on said I'm a ያሰናዳናቸው ዝግጅቶች እነዚሁ ነበሩ አስተያየቶቻችሁ ሀይል ላዩን ነፃዊ አስተያየት መቀበያ ቴሌፎን 2022059942 የውስጥ መስመር 1424 ሰዓት ክፍት ነው ላኩልን በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን አስተያየቶቻችሁን አጋሩን እንግዲህ የዛሬው ዝግጅት ወደ መጠቃለሉ ተቃርቧል የማጠቃለያ ዜና አሰምተን ይሆናል የምንሰናበተው እስከዛው በዚህ የሸዋንዳኝ ሙዚቃ እንቆይ አበባ ከትውልድ ቤት አገሬ ልግባ አስኖ ልቤ ሆኖ ስደተኛ በሰው አገር ከሚከፋ በባይተዋር ከሚቸገር አዲስ Somebody can't (النساء باب كان تيركي زد علي بابا) (القريب يزور نوم فالقاع لا كالاري كان تينا ولا

አድማጮች፣ አሁን የዜና ማጠቃላይ ይነበባል። አልሸባብ የተባለው የሶማሊያ ጽንፈኛ ቡድን ዛሬ ሞቃዲሾ በሚገኝ ሆቴል ላይ የተፈጸመ ጥቃት ኃላፊነት ወስዷል። በፍንዳታው ቢያንስ 12 ሰዎች ተገድለዋል። የሆቴሉ ባለቤት፣ አንድ ወታደራዊ አዛዥ፣ ሁለት የምክር ቤት አባላትና አንድ ጋዜጠኛ ከሞቱት መካከል ናቸው። የቱርክ ሕዝብ በአምስት ወራት ውስጥ ለሁለተኛ ጊዜ በአዲስ የምክር ቤት ምርጫ ድምፅ ሲሰጥ ውሏል። የዛሬው ምርጫ ገዢው ፓርቲ የብዙሃንነት ቦታውን ያስመልስ እንደሆነ ይለያል። በአሁኑ ወቅት ወደ ግማሽ የሚጠጋ የምርጫ ውጤት የተቆጠረ ሲሆን እስካሁን ባለው ጊዜ ገዢው ፓርቲ ብልጫ እያሳየ ነው። ግብፅ ውስጥ የተከሰከሰው የሩሲያ አውሮፕላን አየር ላይ እንዳለ መበታተኑን አንድ የኤቪዬሽን ባለስልጣን ገልጸዋል። ሜትሮ ልጅ የተባሉ 224 ሰዎችን ሜትሮጄት የተባሉ 224 ሰዎችን አሳፍሮ የነበረው አውሮፕላን ሲናይ ባህረ ገብ መሬት ላይ ከራዳር እንደጠፋ ተገልጿል። ተሳታፊዎቹ ከሞላ ጎደል ሁሉም ሻም አር አል ሼክ ከተባለው የግብፅ መዝናኛ ቦታ ወደ ደሴት ወደ ሴንት ፔተርስበርግ ይመለሱ የነበሩ ሩሲያውያን አገር ጎብኚዎች ናቸው። ሶስት ኡክራይናንም ይገኙባቸዋል። የአሜሪካ ድምፅ ራዲዮ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት የሚያስተላልፈው ስርጭት እዚህ ላይ አበቃ። ነገ ሰኞ በመደበኛው ስርጭታችን ከምሽቱ በሶስት ሰዓት ላይ በቀዳሚው ደግሞ ከምሽቱ በአንድ ሰዓት በ1431 መካከለኛ ሞገድ እስከምንገናኝ ስናስተናግዳቸው ያመሸነው ሄኖክ ሰማግዜርና ቆንጂት ታዬነን ሰላም ደህና ደሩ፣ ደህና ደሩ።